ትምህርት ሁለት አንድ እዚህ የመጣሁት ለምንድን ነው? ሀ በዚህ ዓለም እጅግ አስፈላጊ የሆነውን መልእክት ሊነግራችሁ ነው። ሁለት በዚህ ዓለም እጅግ አስፈላጊ የሆነው መልእክት ሀ የእግዚአብሔር መልእክት ነው። ሶስት የእግዚአብሔር መልእክት በዚህ ዓለም እጅግ አስፈላጊ መልእክት የሆነው ለምንድን ነው? ሀ ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። ለ እግዚአብሔር ሁልጊዜ እውነትን ብቻ ስለሚናገር ነው። አራት የእግዚአብሔር መልእክት የሚገኘው የት ነው? ሀ የእግዚአብሔር መልእክት የሚገኘው በእግዚአብሔር መጽሐፍ ውስጥ ነው። አምስት የእግዚአብሔር መጽሐፍ ምን ይባላል? ሀ የእግዚአብሔር መጽሐፍ መጽሐፍ ቅዱስ ይባላል። ስድስት የእግዚአብሔር መልእክት በእግዚአብሔር መጽሐፍ ውስጥ እንዴት ተጻፈ? ሀ ከረጅም ዘመናት በፊት እግዚአብሔር ጥቂት ሰዎችን መረጠ፣ ቃሉንም በእነዚህ ሰዎች ልብ ውስጥ አኖረ። ለ ከዚያም እነዚህ ሰዎች የእግዚአብሔርን ቃል በእግዚአብሔር መጽሐፍ ውስጥ ጻፉት። ሰባት እነዚህ ሰዎች በእግዚአብሔር መጽሐፍ ውስጥ የጻፉት የራሳቸውን ቃል ነው? ሀ የራሳቸውን ቃል አይደለም። ለ እነዚህ እግዚአብሔር የመረጣቸው ሰዎች የጻፉት በትክክል የእግዚአብሔርን ቃል ነው። ስምንት የእግዚአብሔርን ቃል የጻፉት ሰዎች ሁሉም የኖሩት በተመሳሳይ ጊዜ ነበር? ሀ አይደለም። ዘጠኝ ሁሉንም የእግዚአብሔር ቃል ጽፎ ለማጠናቀቅ ምን ያህል ጊዜ ፈጀ? ሀ እነዚህ እግዚአብሔር የመረጣቸው ሰዎች ቃሉን ጽፈው ለማጠናቀቅ አንድ ሺ ስድስት መቶ ዓመታት ፈጅቶባቸዋል። አስር እነዚህ እግዚአብሔር ቃሉን እንዲጽፉ የመረጣቸው ሰዎች እነማን ነበሩ? ሀ እግዚአብሔር ቃሉን እንዲጽፉ የመረጣቸው ሰዎች አይሁዶችና አንድ ግሪካዊ ነበሩ። 11 እነዚህ ሰዎች የእግዚአብሔርን ቃል የጻፉት በምን ቋንቋ ነበር? ሀ በአይሁዶች እና በግሪኮች ቋንቋ ነበር። 12 በእግዚአብሔር መጽሐፍ ውስጥ ከተጻፈው የእግዚአብሔር ቃል መካከል ስንቱ እውነት ነው? ሀ ሁሉም እውነት ነው። 13 በእግዚአብሔር መጽሐፍ ውስጥ የሚገኘው ሁሉም የእግዚአብሔር ቃል እንዴት እውነት ሊሆን ቻለ? ሀ ምክንያቱም እግዚአብሔር በፍጹም ስለማይዋሽ ነው። ለእግዚአብሔር እውነትን ብቻ ስለሚናገር ነው። እግዚአብሔር በመጽሐፉ ውስጥ እንዲጻፍ ያደረገው የመጀመሪያው ቃል ምን የሚል ነበር? እግዚአብሔር በመጽሐፍ ውስጥ እንዲጻፉ ያደረገው የመጀመሪያ ቃል በመጀመሪያ የሚል ነው። እግዚአብሔር ቃሉን በመጀመሪያ በሚል ለምን ጀመረ? ምክንያቱም ሁሉም ነገር መጀመሪያ እንዳለው እንድናውቅ እግዚአብሔር ስለሚፈልግ ነው። የምናያቸው ነገሮች ሁሉ መጀመሪያ አላቸው። አዎን አላቸው። የማናያቸው ነገሮች ሁሉ መጀመሪያ አላቸው። አዎን አላቸው። ከመጀመሪያ በፊት ህይወት ምን ይመስል ነበር? ከመጀመሪያ በፊት ወንዞችና ሐይቆች ነበሩ አልነበሩም? ከመጀመሪያ በፊት ተራሮችና ዛፎች ነበሩ? አልነበሩም። ከመጀመሪያ በፊት ፀሐይ፣ ጨረቃና ከዋክብት ነበሩ? አልነበሩም። ከመጀመሪያ በፊት እንስሳትና ወፎች ነበሩ? አልነበሩም። ከመጀመሪያ በፊት ሰማይና ምድር ነበሩ? አልነበሩም። ከመጀመሪያ በፊት እነዚህ ሁሉ ካልኖሩ ሰዎች ነበሩ ተብሎ ይታሰባል? አይታሰብም። ሐይቆች፣ ዛፎች፣ ፀሐይ፣ ሰማይና ምድር ከመጀመሪያ በፊት ካልኖሩ ሰዎች ሊኖሩ ይችላሉ አይችሉም? ከመጀመሪያ በፊት ነጭ ወይም ጥቁር ህዝብ ነበረ አልነበረም? ከመጀመሪያ በፊት መናፍስት ነበሩ አልነበሩም? ምንም ነገር አልነበረም። እስቲ የእግዚአብሔርን የመጀመሪያ ቃል ከመጽሐፉ ውስጥ እናንብብ። በመጀመሪያ እግዚአብሔር የመጀመሪያ የእግዚአብሔር ቃል የምናገረው ምንድን ነው? በመጀመሪያ እግዚአብሔር የመጀመሪያ የእግዚአብሔር ቃል የምናገረው ከመጀመሪያ በፊት እግዚአብሔር ብቻ መኖሩን ነው። ከመጀመሪያ በፊት ብቻውን ይኖር የነበረው ማን ነው? እግዚአብሔር ነው። ከመጀመሪያ በፊት እግዚአብሔር ብቻውን ከኖረ ከሁሉም የሚበልጠው ማን ነው? እግዚአብሔር ነው። እግዚአብሔር ከወንዞችና ከሀይቆች ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። እግዚአብሔር ከተራሮችና ከዛፎች ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። እግዚአብሔር ከፀሐይ፣ ከጨረቃ እና ከከዋክብት ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። እግዚአብሔር ከመሬትና ከሰማይ ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። እግዚአብሔር በዓለም ካሉት ሰዎች ሁሉ ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። እግዚአብሔር በዓለም ከሚገኙት መናፍስት ሁሉ ይበልጣል። ለምን? ምክንያቱም ከመጀመሪያ በፊት የነበረው እግዚአብሔር ብቻ ስለሆነ ነው። ስለመጀመሪያ እውነቱን ሊነግረን የሚችለው ማን ነው? እግዚአብሔር ነው። ምክንያቱም ከመጀመሪያ በፊት የነበረው እርሱ ብቻ ስለሆነ ነው። ሰዎች ስለ መጀመሪያ ሊነግሩን የማይችሉት ለምንድን ነው? ምክንያቱም ከመጀመሪያ በፊት ሰዎች ስላልነበሩ ነው። መናፍስት ስለ መጀመሪያ ሊነግሩን የማይችሉት ለምንድን ነው? ምክንያቱም ከመጀመሪያ በፊት መናፍስት ስላልነበሩ ነው። እግዚአብሔር መኖር የጀመረው መቼ ነው? እግዚአብሔር መጀመሪያ የለውም። እግዚአብሔር ሁልጊዜ ይኖራል። እግዚአብሔር ዘላለማዊ ነው። እግዚአብሔርን የፈጠረው ይኖር ይሁን? የለም። እግዚአብሔር ዘላለማዊ ነው። አንዳንዶች እግዚአብሔር ራሱን ፈጠረ ብለው ያስባሉ። እግዚአብሔርን የፈጠረው ራሱ እግዚአብሔር ይሁን? አይደለም። እግዚአብሔር አልተፈጠረም አልተወለደም። እግዚአብሔር ዘላለማዊ ነው። እግዚአብሔር ያልነበረበት ጊዜ ነበር? አልነበረም። እግዚአብሔር ሁልጊዜ ነበር። እግዚአብሔር ሁልጊዜም አለ። እግዚአብሔር ሁልጊዜ ይኖራል። እግዚአብሔር ያልነበረበት ጊዜ ፈጽሞ አልነበረም። እግዚአብሔር በጭራሽ ሊሞት አይችልም። እግዚአብሔር በጭራሽ ሊርበው አይችልም። እግዚአብሔር በጭራሽ ሊጠማው አይችልም። ሰዎች ለመኖር ምግብና ውሃ ያስፈልጋቸዋል። እግዚአብሔር ለመኖር የሚያስፈልገው ምንድን ነው? እግዚአብሔር ለመኖር ምንም አያስፈልገውም? ታዲያ እግዚአብሔር የሚኖረው እንዴት ነው? እግዚአብሔር የሚኖረው በራሱ ኃይል ነው። እግዚአብሔር ለመራመድ ምድርን የማይፈልገው ለምንድን ነው? ምክንያቱም እግዚአብሔር የሚኖረው በራሱ ኃይል ስለሆነ ነው። እግዚአብሔር ለማየት የፀሐይን ብርሃን የማይፈልገው ለምንድን ነው? ምክንያቱም እግዚአብሔር የሚኖረው በራሱ ኃይል ስለሆነ ነው። እግዚአብሔር ምግብ የማያስፈልገው ለምንድን ነው? ምክንያቱም እግዚአብሔር የሚኖረው በራሱ ኃይል ስለሆነ ነው። እግዚአብሔር መጠጣት የማያስፈልገው ለምንድን ነው ምክንያቱ ምክንያቱም እግዚአብሔር የሚኖረው በራሱ ኃይል ስለሆነ ነው። መሬት ወይም ፀሐይ ባይኖር መኖር ትችላላችሁ? አትችሉም። እግዚአብሔር ግን ይችላል።